ጤና ይስጥልኝ እንደምን አምሽታችኋል፣ አድማጭ ተመልካቾቻችን የመጋቢት 30 2014 ዓ ም የጋቢና ቪኦኤ መሰናደው ከአሜሪካ ድምፅ ዋሽንግተን ዲሲ ጀመረ። ሳምንቱን ማገባደጃው ላይ የያዝንላችሁን መሰናዶች እናስደምጣችሁ። ከአንድም ሁለት ጊዜ ሁለት ከአዲስ አበባ ውጭ በወጣት የፈጠራ ባለሙያዎች የተቋቋመው አሚሽቹ ጆ የተሰኘው ድርጅት ያቀረበው የፈጠራ ውጤት በዓለም ባንክ መርሃ ግብር የተደገፈ አህጉራዊ ውድድር አሸናፊ ሆነ። ከድርጅቱ መስራች ቦኤዝ ብርሃኑ ጋር ስለ ውድድሩና ስለ ፈጠራ ስራውን በተመለከተ ቆይታ ይኖረናል። የኢትዮጵያ የትምህርት መልቀቂያ ፈተናና ውጤትና ውዝግቡን በተመለከተ መሰናዶ ይዘናል። ሙዚቃና ሌሎች ጥንቅሮችም አሉ። አርብ ምሽታችሁን ከኛ ጋር ተሳልፎ ዘንድ በአክብሮት የምንጋብዛችሁ ኤደን ገረመው በመሰናዶውን በመምራት ንጉሱ ታምሬ በምስልና ድምፅ ቅንብሩና ና ምህንድስ ነው። ከመላው የአሜሪካ ድምፅ የስቱዲዮ ባለሙያዎች ጋር በመሆን ነው። አብራችሁን ካመሻችሁ ሙዚቃና ሌሎችም ጥንቅሮችን ይኖሩናል። አሁን ሀብታሙ ስዩም ከዓለም ዙሪያ የተሰባሰቡ አጫጭር ዜናዎችን ያሰማችኋል። አመሰግናለሁ ኤደን። የማላዊ አቃቢ ሕግ መስሪያ ቤት አንድ ጋዜጠኛን በማሰር ስለ ሙስና ያወጣውን ዘገባ ምንጭ እንዲገልጽ ለማስገደድ ካደረገው ጥረት ጋር በተያያዘ ይቅርታ ጠይቋል። ብዙም ያልተለመደው ይቅርታ የመጣው ዩናይትድ ስቴትስና እንግሊዝ ኤምባሲዎችን ጨምሮ የሀገሪቱ መንግስት ከፕሬስ ነጻነት ተሟጋቾች የሰላ ትችት ከቀረበበት በኋላ ነው። የደቡባዊ አፍሪካ የሚዲያ ተቋም የማላዊ ቅርንጫፍ በመጻሩ ሚሳ ማላዊ የሀገሪቱ አቃቢ ሕግ ኃላፊ ታቦ ቻካ በመዲናዋ ሊሎንግዌ በቢሮቸው በነበረ ስብሰባ ላይ ኤርትራ ጠይቀዋል ብለዋል። የአቃቢ ህግ መስሪያ ቤቱ ኃላፊ ቻካ ኒሬንዳ መረጃውን አሳልፈው በሰጡት ላይ እርምጃ እንደሚወስዱ ከተናገሩ በኋላ ነበረ። ፖሊስ ማክሰኞ ዕለት መርማሪ ጋዜጠኛውን ግሪጎሪ ጎንድዌን በቁጥጥር ስር የዋለው ከሳምንት በፊት ይፋ የሆነው ሰነድ ኒሬንዳ መንግስት ለሙስና ተጠርጣሪ ለሆኑት ዝኑ ሳታር ለተባሉ ሰው ክፍያ እንዲፈጸም መፍቀዳቸውን የሚያሳይ መሆኑም ተጠቅሰዋል። ዩናይትድ ስቴትስ የሕግ መወሰኛ ምክር ቤት ትናንት ከቀትር በኋላ በሰጠው ድምፅ የዳኝ ኪታንጂ ብራውን ጃክሰንን ሹመት 53 ለ47 በሆነ ድምፅ ብልጫ አጽድቆላቸዋል። ሪፐብሊካኖችና ዴሞክራቶች እኩል መቀመጫ በያዙበት የሕግ መወሰኛ ምክር ቤት ዴሞክራቶች ከምክትል ፕሬዚደንትዋ ድምፅ ጋር አብላጫ ድምፅ አላቸው። ሶስት ሪፐብሊካን ሴናተሮች ሱዛን ኮሊንስ፣ ሊዛ መርኮስኪ እና ሚትሮምኒ የዳኛ ጃክሰንን እጩነት እንደሚደግፉ ማስታወቃቸው ይታወሳል። የ51 ዓመቷ የፌዴራል የግባኝ ሰሚ ፍርድ ቤት ዳኛ ኪታንጂ ብራውን ጃክሰን በጠቅላይ ፍርድ ቤት ታሪክ የመጀመሪያዋ ጥቁር ሴት እንዲሁም ሶስተኛ ጥቁር ዳኛ ይሆናሉ። በአሁኑ ወቅት ሶስት ሴት ዳኞች ሶኒያ ሶማቲየር፣ ኤሌና ኬገንና ኤሚ ኮኒ ባረት በጠቅላይ ፍርድ ቤት ዳኛነት እያገለገሉ ሲሆን ዳኛ ጃክሰን ሲጨመሩ ጠቅላይ ፍርድ ቤቱ በአንድ ጊዜ አራት ሴት ዳኞች ሲኖሩት የመጀመሪያው ጊዜ ይሆናል። ፕሬዚደንት ጆ ባይደን ጡረታ በሚወጡት ዳኛ ስቴቨን ብሬየር ቦታ እንዲተኩ ያጯቸው ሲሆን በበጋ ወራት ላይ ዳኛ ብሬየር ሲሰናበቱ ወንበራቸውን ይረከባሉ። የዩክሬን መንግስት የምድር ባቡር አገልግሎት ባለስልጣናት ሩሲያ በባቡር ጣቢያ ላይ ያደረሰችውን ጥቃት ተከትሎ ከ30 በላይ መሞታቸውን እና መቶ ያክል ደግሞ መቁሰላቸውን አስታውቁ። ስፍራው ሰላማዊ ሰዎችን ከጦርነቱ ለማስወጣት እያገለገለ እንደነበረ ተጠቅሰዋል። ሁለት ሮኬቶች ከራማትሮስኪ በተባለ ስፍራ የሚገኘውን ጣቢያ እንደመቱም ታውቋል። ሮይተርስ የዶንተስክ ክልል አስተዳዳሪን ጠቅሰው በወቅቱ ደህንነቱ የተጠበቀ ስፍራ ፈልገው በሺዎች የሚቆጠሩ ሰዎች በጣቢያው ተጠልለው እንደነበረ ዘግበዋል። የአሁኑ ጥቃት ዜና የተሰማው የአውሮፓ ተጨማሪ ማዕቀቦችን በሩሲያ ላይ ባስተላለፈ ማግስት ነው። አዳዲሶቹ ማዕቀቦች የድንጋይ ከሰል እንጨትና ኬሚካሎችን ከሩሲያ ማስገባትን ከማገድ በተጨማሪ የአራት ሩሲያ ባንኮችን የገንዘብ ዝውውርም አግዷል። የሩሲያ ወታደሮች ከሰሜን ዩክሬን በመውጣት ወደ ቤላሩስና ወደ ሀገራቸው የገቡ መሆናቸውን የእንግሊዝ መከላከያ ሚኒስትር አስታውቋል። መረጃዎች ምናልባት ወታደሮቹ ወደ ሩሲያና ዩክሬን ሌላኛ ድንበር ዶንባስ ቀጠና ለውጊያ ሊያመሩ እንደሚችሉም ጠቁሟል። በስተመጨረሻም የአሜሪካ ህግ መውሰኛ ምክር ቤት አፈ ጉባኤ ናንሲ ፔሎሲ በኮቪድ-19 መያዛቸው ይፋ ተደረገ። ዜናው የተሰማው የ82 ዓመቷ ፔሎሲ ፕሬዚደንት ጆ ባይደን በነበሩበት ዝግጅት ላይ ካለመሸፈኛ ከታዩ በኋላ ነው። እስካሁን ምንም የህመም ምልክት ያልታየባቸው ፔሎሲ ተለይተው እንደተቀመጡ ተነግረዋል። ሁሉንም ክትባቶች ከነማጠናከሪያው መውሰዳቸው ፔሎሲ ጠንካራ የመከላከል አቅም እንዲያዳብሩ እንዲረዳቸው ቃል አቀባያቸው ድሪው ሃሚል ተናግረዋል። አሶሽየትድ ፕሬስ ነው። bambino be the <laughs> ሀብታሙ ስዩምን ከዓለም ዙሪያ ለተሰባሰቡ አጫጭር ዜናዎቹ አመሰግናለሁ። በመከታተል ላይ የምትገኙት ከአሜሪካ ድምፅ ዋሽንግተን ዲሲ የሚተላለፍላችሁን የጋቢና ቪኦኤ ዕለታዊ መሰናዶን ነው። መጋቢት 3 2014 ዓ ም መሰናዷችንን እንቀጥላለን። ለምሽቱ ወደ ያዝናቸው ዘገባዎች እንሻጋል። ወጣት የቴክኖሎጂ ባለሙያዎች የተቋቋመው አሚስቹ ድሮይ ድርጅት ያቀረበው የፈጠራ ውጤት የዓለም ባንክ መርሃ ግብር በደገፈው አህጉራዊ ውድድር ላይ አሸናፊ የሆነ የአፍሪካ የግብርና ቴክኖሎጂ እና አካታች ዋስትና ውድድርን ያሸነፈው የኢትዮጵያውያን ወጣቶች ፈጠራ ገበሬዎች የአፈር ይዘትን በቀላሉ እንዲያውቁ የሚረዳ እንደሆነም ተሰምቷል። እስካሁን ድረስም አምስት ሺህ ያህል ገበሬዎች ተጠቅመውበታል። በኬንያ ናይሮቢ በተካሄደው የሳንካልፕ አፍሪካ ጉባኤ ላይ በመገኘት ሽልማቱን የተቀበለው ከድርጅቱ መስራቾች መካከል አንዱ የሆነው ቦኤዝ ብርሃኑ ነው። ሀብታም ስዩም እና ቦኤዝ ብርሃኑ በምሽቱ በስልክ ተገናኝተው ነበረ። ቦኤዝ ቅርታ፣ ቦኤዝ ብርሃኑ ነው። ቦኤዝ አስቀድሞ ስለ ድርጅቱ መጠሪያ ትርጓሜ ከሚያስረዳበት ቆይታቸው ይጀምራል። ድርጅታችን አግሪቴክ ይባላል። ትርጉም ኦምሽቱ ማለት ስለአምሮሙ አምራች እንደማለት ነው። ስለዚህ የአምራች ደስታ እንደማለት ነው። የአምራች ደስታ እንደመፍጠር የሚሰራ ድርጅት ስለሆነ ድርጅት ስምሰ ይመነዋል። ቦኤዝ፣ በድጋሚ ስላገኘሁ ደስ ብሎኛል። ከዚህ በፊት ከሌላ የስራ አጋር ጀርሚያ ጋር ሆናችሁ ደቦ ኢንጂነሪንግ የሚባል ተቋም ነበራችሁ። በርካታ ሽልማቶችን አሸንፋችኋል። ዛሬ ደግሞ ሌላ የድል ዜናም ሰምታችኋል። አዲሱ ሽልማት ከየት የመጣ ነው? በምን ዘርፍ ተወዳድራችሁ ነው ለሽልማት የበቃችሁ የሚለውን ለአድማጮች ባጭሩ አስረዳልኝ። መጀመሪያ ውስጥ ጆይ አራት ወጣት ልጆች የተመሰረተ ስታርታፕ ካምፓኒ ነው እኔን ጨምሮ፣ አምና የተመረቁ ልጆችም አሉ ውስጡ። የሰራነው ስራ አፈርም መርምሮ ለገበሬዎች ምን መትከል እንዳለባቸው መናገር የምትችል ዲቫይስ ነው የሰራነው እቃ በየቦታው ትንቀሳቀሳለች ውስጥ ዋሳ ያስገባሉ። ከዛ ዳታ ሴንሳር ጋር ስ ናይትሮጅን፣ ፎስፈረስ፣ ፖታሽን፣ ፒኤችን አጠቃላይ አፈር ውስጥ ያሉትን ነገሮች ሴንሳር ጋር ወደ ሞባይል አፕሊኬሽን ትልካለች። ከዛ ሞባይል አፕሊኬሽኑ ይህን ትከል ብሎ ይናገራል ማለት ነው። በዚህ ስራ ነው የተወዳደር ነው። የሄድንበት ቦታ ደግሞ ታንክላፕ የሚባል በወርልድ ባንክ ዘንድ የሚደረግ የግብርና ላይ ፎከስ ያደረጉ ስታርታፖችን የሚያወዳድር ነበር። ከአፍሪካ አምስት ሀገራት ነበሩ ኢትዮጵያ፣ ኒጀሪያ፣ ኡጋንዳ፣ ዚምባዌ እና ኬንያ ራሳቸው ማለት ነው ከአምስቱ የአፍሪካ ሀገራት እኛ ኢትዮጵያ አንደኛ ወጥታ ያገኛል ሽልፈላ፣ ያገኛችሁት ሽልማት ምንድን ነው? የአሁኑ ማሸነፋችሁስ ለወደፊቱ ስራችሁና እንቅስቃሴያችሁ በምን መልኩ ነው በበጎ ሊያበረክት የሚችለው? የተሸለም ነው አንደኛ ለወጣ ነው ለኛ ሀያ አምስት ሺህ የአሜሪካ ዶላር ነው ሽልማቱ ተሰጠል፣ እስካሁን እየጠበቅን ነው። ሌላው ለእኛ በጣም ትልቅ አስተዋጽኦ የሚያደርግልን ይሄ የሚያመረትናትን ዲቫይስ ፕሮቶታይፕ የሰራናትን በብዛት አምርተን ለገበሬዎች በብዛት እንድናደርስ በጣም ይረዳናል። ሌላው ደግሞ በዓለም አቀፍ ደረጃም ነው ሪኮግኒሽን ያገኘ ነው። በጣም ወርልድ ባንክ ያኔ የነበሩት ዳኞች በኢኖቬሽኑ በጣም ተደስቷል። ይህ ኢኖቬሽን በጣም ወደ ኢትዮጵያ ብቻ ሳይሆን ኬንያ ውስጥም ኢስት አፍሪካ ላይ ወዳሉ ገበሬዎች መድረስ እንዳለበት እና ብዙ ማርኬት ኦፖርቹኒቲ ሊንኬጆችን ጠቅረን የመጣ ነው ኬንያ በነበረን ቆይታ እና በጣም ይደናል ብያስባለ። ከዚህ በፊትም በነበራችሁ እንቅስቃሴዎች ገበሬዎች ላይ የሚያተኩሩ ግብርና ላይ የሚያተኩሩ የቴክኖሎጂ ውጤቶችን ነው መስራት የምትፈልጉት። ለምንድን ነው በዚህ ዘርፍ ላይ ማተኮር የፈለጋችሁት? በጣም ጥሩ ጥያቄ ነው። ብዙ ሰው የሚጠይቀን ይህ ነው፣ ለምን ወደ ሌላ ዘርፍ አትገቡ፣ ኮሜርስ ፋይናንሻል ቴክኖሎጂ ስለምን አትገቡ ምናምን ግን በጣም መጀመሪያም ስንናስተያየ ነው ብዙ ሰው ላይፍ ኢትዮጵያ ውስጥ በአፍሪካ ውስጥ የብዙ ሰው ህይወት ዲፔንድ ነው ያለው መሰረት የያዘው ግብርና ላይ እና ግብርናው ደግሞ ከሌሎቹ ሴክተሮች ይልህ በጣም አልሄደም አልዘመንም። ሌሎቹ ሴክተሮች ላይ ውጭ የምናያቸው ነገሮች በቀላሉ እኛ ሀገር ውስጥ እናገኘቸዋል። ኮሜርስ ኮሜርስ እኛ ገር ይኖራል። ሳይንቴክ ላይም ውጭ ያሉ ነገሮች እኛ ገር ይኖራል። ግብርና ላይ ግን በጣም ነው ወደኋላ ይቀረሙ። ስለዚህ ይሄ ወጣቱ ስፔሻሊቲ አዲስ ተመርቆ የሚወጣው ወጣት ስራ ድል ፈጠራ ስራ የሚሰሩ ወጣቶች ግብርና ላይ ታርጌት ያደረገ ፈጠራ ስራ ከሰሩ አንደኛ ራሳቸውንም በጣም መጥገል ይችላሉ። ሁለተኛ ደግሞ የሚሰሩት ስራ ወደ ገበያ ሲገባ የብዙ ሰዎች ላይ ህይወት ላይ ለውጥ ያመጣል። ስለዚህ ይህን ስለምናምን አሁን ይሄ ኦምሽትጆ የመሰረት ነው። ተማሪዎቹ ከመራቂ ተማሪዎች ነበሩ እዛ እንደ ፕሮጀክት አድርገው አብረን መስራት ጀመርን ማለት ነው፣ ከእነሱ ጋር እነሱም ራሱ ጥያቄ የሆነባቸው ግብርና ላይ ፎከስ ማድረግ እንፈልጋለን ስላሉ ፕሮግራም አደግ ሳያደረግን ግብረት አሄድም ማለት ነው። አሁን ከእነሱ ቀጥሎ የሚመጣው ባቾችም ሰክሰሱን እያዩ ስለሆነ ግብርና ላይ የሚኖረው ነገር በጣም የተሳተፉ ነው ማለት ነው እና ሌላው ደግሞ ግብርና ላይ በምንሰራበት ሰዓት ያለው ቻሌንጅ ማቴሪያሉን ለመስራት ወደ ገበሬዎች መሄድ ያስፈልጋል። ገበሬዎች ጋር መነጋገር፣ ሃሳብ መቀየር ያስፈልጋል፣ እና ያንን ለማድረግ ይቀላል። ከሌላው ሴክተር ይልቅ ጤና ላይ ከሚሰራ ኦር ፊንቴክ ላይ ከሚሰራ ይልቅ ግብርና ላይ ገበሬዎች ዙሪያችን ያሉት ማሳቸውን በዙሪያችን ነው። ዲቫይሳችን ወስደን ቴስት እናደርጋለን። ፊድባካቸውን እንሰማለን። በእነሱ ፊድባክ መሰረት ደግሞ እናስተካክለዋለን፣ ዲቫይዙ እና የዴቨሎፕመንት ፕሮሰሱም ይቀላልም ኤንጆይ እያደረግም ነው የሰራው። ባለፈው በነበራችሁ ቆይታ እጽዋትን የሚያጠቁ በሽታዎችን የሚለይ ተግበሪያ ሰርታችኋል። ዛሬ ደግሞ በአፈር ውስጥ የሚገኘውን ንጥረ ነገር የሚለይ መሳሪያ በመስራታችሁ አሸናፊ ሆናችኋል። የመጪ ዘመን እቅዳችሁ ውስጥ ምንድን ነው? ምን አይነት ነገሮችን ነው መፍጠርና ማምረት የምትፈልጉት? ጥሩ ጥያቄ ነው። የጠዋት የሰራ ነው። በእርግጥ አሁን እዛ ሰተን አላውቅም። ነው አሁን በቅርቡ ከጃይቤድ ጋር ኮላብሬት አድርገን እስከ ሀምሳ ሺህ ዩሮ ፈንድ አርገውልን በቡና ላይ እየሰራ እንገኛለን። በቅርቡ ፌስቡክ ላይ እንደ ፖስተት ነው፣ እንደ አገር አቀፍ ደረጃ በኢትዮጵያ የቡና በሽታ ዳታ ኮሌክሽን ሰጥተናል። ያም ምንድነው እምንሰራውን የአርቲፊሻል ኢንተለጀንስ ሞዴል ጥሩ እንዲሆንና ቶሎ ወደ ገበያ መግባት እንዲችል የሚያስችል ነው። ስለዚህ በአፕሪል ላይ ኦርሜ መጨረሻ ላይ በዛ ስራ በዛ ኢኖቬሽን የሰራ ነው እጽዋት በሽታ የሚለየው ኢኖቬሽን ዲፕሎይ ተደርጎ ቡና ገበሬዎች የሚጠቀሙት ይደረጋል ማለት ነው። አሁን ይሄንኛውም አፈር ላይም የያዝነው ታርጌት ምንድን ነው ኢኖቬሽኑን ሰርተን በኢኖቬሽኑ ተሸልመን ብዙን ዘንቁጭ ማለት ሳይሆን እጽዋት በሽታ ላይ እንዳደረግ ነው። አፈሩ ላይ እቃዋን በብዛት አምርተን ቢያንስ በዞን ደረጃ አንዳንድ ግባዎች መስጠት የሚችል ከዛ በኋላ ዞን ውስጥ ያሉ ኤክስቴንሽን ሰራተኞች እቃዋን ይዘው እየዞሩ በየአፈሩ በየቦታው ምን መትከል እንዳለባቸው እንዲህ ሲነግሯቸው ፕሮዳክሽን ላይ ነው ፎከስ አድርገን ያለ ነው ሰው ወደፊት እቅዳችን እቃዎቹን እያመረትን ቶሎ ወደ ገበያ ማስገባት ነው ማለት ነው። ከመለያየታችን በፊት በተለያዩ የኢትዮጵያ ቦታዎች ሁነው የሚያዳምጡን ወጣቶች አሉ። በቴክኖሎጂው መስክ ለመበርታት የተሻለ ውጤት ለማምጣት ምን ቢያደርጉት መክራላችሁ? ጥሩ ጥያቄ ነው። እኛም ይሄን ነገር በጣም አስፈላጊ መሆኑ ስላመንበት ከጅማ ቴክኖሎጂ ኢንስቲትዩት ጋር በመተባበር ፌክሆ ፈበር የሚል ሬዲዮ ፕሮግራም ጀምረን በሳምንት አንድ ቀን ለወጣቶች ስራ ፈጠራ ላይ፣ ግብርና ላይ ሌት የሚሆኑ ስራዎች እንዴት መስራት እንዳለባቸው እየሰጠን እናገኛለን። ጉዳዩ በጣም አሳሳቢ ስለሆነ ማለት ነው። የማስተላልፈው ነገር ምንድን ነው? መጀመሪያ ይቻላል የሚለውን ነገር ወጣቶች በጭንቅላታቸው፣ ስፔሻል ደግሞ የኢትዮጵያ ወጣቶች ይቻላል የሚለውን ነገር በጭንቅላታቸው ማስገባት ትችሉ እኛ ኬንያ በሄድንበት ሰዓት ኢኖቬሽናችንን ስናሳያቸው የብዙ ሀገር ሰዎች ነበሩ። ግን በዛ ኢኖቬሽን በጣም ተገርማ እንዴት ይሄ አይዲያ ይመጣላቸዋል ብለው ማለት ነው። ስለዚህ ውጭ ላይ ያልተሰራን አዲስ ነገር መስራት እንደሚቻል ማመን አለባቸው። ብዙ ጊዜ ዲስካሬጅ ምናምን የሆነ አይዲያ ሀሳብ ይመጣል ምናምን ይሄ ሀሳብማ የሆነ ሀገር ተሰጥቷል ወይም እንትን ዋለን ወደ ላይ። ስለዚህ ያንን ማድረግ የለባቸውን መስራት አለባቸው ቴክኖሎጂ ስለዚህ በዛ ላሰቡት ነገር የማምንበት ነገር በትክክል ጊዜ መድበው ዲቦቱ ሆነው እንዲሰሩ፣ በተጨማሪ ደግሞ በሚሰሩበት ሰዓት ግብርና ላይ ፎከስ ማድረግ ይችሉ ጥሩ ነው ብዬ አስባለሁ። ምክንያቱም ጠጋ ብለው የገበሬዎችን ውሎ ቢያይ አንድ ቴክኖሎጂ ተማሪ ወይም ቴክኖሎጂ ባለሙያ ኦር አንድ ከተማ ውስጥ የሚኖር በቀላሉ የሚፈታው የሚችል ችግር አግኝቶ ነው ሁሌ ወደ ገበሬዎች በሄድን ቁጥርኛ ይሄን እኮ ችግር አለ፣ ይሄን እኮ በዚህ መፍታት እንችላለን እያልን ነው ነገር። ስለዚህ በዛ ቅድሚያ እንደሚቻል አስበው የገበሬዎችን ነገር ደግሞ ታርጌት አድርገው መሄድ፣ ፕሮብለሞች ወይም ችግሮችን መለየት፣ ያንን ለለዩት ችግር ደግሞ ዲቨትድ ሆነው የራሳቸውን ካምፓኒ ፈጥረው ሶሉሽን ደብሎ ማድረግ አለባቸው። ይህ ከአንድም ሁለት ጊዜ ሁለት ፕሮዳክቶች ደብሎብ አድርገን ያውም ከሩላር ኤሪያ ማለት ከአዲስ አበባ ውጭ ከሴንትራል ከካፒታል ሲቲ ውጭ ቢሆኑ መስራት በሚቻል ኤቪደንስ ሆነናል ማለት ነው። ስለዚህ የትም አካባቢ ሊሆኑ የሚያቋትን ቴክኖሎጂ ወደ ተግባር በመቀየር የገበሬዎችን ፕሮብለም ሰው ለማድረግ እንዲነርሱ እንጠይቃለን። በተጨማሪ የመጨረሻ ደግሞ ግብርን ዩኒቨርሲቲ ተማሪዎች ላይ ዩኒቨርሲቲ ተመራቂ ተማሪዎች የሚመረቁበትን ፕሮጀክት አሁን በተናገርኩት መንገድ አድርገው የገበሬዎችን ችግር የሚፈታ አይነት ፕሮጀክት ሰርተው ፕሮጀክቱን ግድ ውስጥ ጥሎ መውጣት ሳይሆን ያንን ፕሮጀክት እንደገና እያሳደጉ ወደ ካምፓኒ ቀይረው ልክኛ እንዳደረገው ነው ሊቀጥሉበት ብዬ ማስተላለፍ እፈልጋለሁ። በጣም እናመሰግናለን። ይሄ ኮንታክት በጣም አመሰግናለሁ። በድጋሚ ቦኤዝ መልካም ምሽት ይሁንልህ ይ ድምጽ ዋሽንግተን ዲሲ የሚተላለፍላችሁ የጋቢና ቪኦኤ መሰናዶው ይቀጥላል። ተከታዩን መሰናዶውን እናስተዋውቃችሁ። ውዝግብ ባስነሳው ያለፈው ዓመት የከፍተኛ ትምህርት ተቋማት መግቢያ ፈተና ውጤት ጉዳዮች ላይ መግባባት መደረሱን የትምህርት ሚኒስቴሩ ፕሮፌሰር ብርሃኑ ነጋ በትናንትናው እለት ለህዝብ ተወካዮች ምክር ቤት አስታውቀዋል። በሌላ በኩል ግን ከሚኒስቴር መስሪያ ቤቱ ጋር አለመነጋገሩንና ቅሬታና ስጋታቸውንም በይፋ ካሳወቁት መካከል የሚገኘው የህዝብ እንባ ጠባቂ ተቋም አመልክቷል። አሁንም ጥያቄዎች እንዳሉ ዋና እንባ ጠባቂው ዶክተር እንዳለ ኃይሌ ተናግረዋል። ኬኔዲ አባተ በዚህ ዙሪያ ዝርዝር ዘገባውን ያሰማናል። የትምህርት ሚኒስትሩ ፕሮፌሰር ብርሃኑ ነጋ የሚኒስቴር መስሪያ ቤቱን ያለፉት ዘጠኝ ወራት እቅድ አፈጻጸም በተመለከተ ለሕዝብ ተወካዮች ምክር ቤት ሪፖርት ባቀረቡበት ወቅት ከሰሞኑ ከፍተኛ መነጋገሪያ የሆነውን ሀገር አቀፍ የአስራ ሁለተኛ ክፍል ፈተና ጉዳይ አንስተዋል። ሚኒስትሩ በሪፖርታቸው ከፈተና አስተዳደር እና ውጤት ጋር በተያያዘ የሚቀርቡ ቅሬታዎች ተጨባጭ እንዳልሆኑ ገልጸዋል። በፈተና እርማት ላይ የቀረቡ ቅሬታዎችን በአካልና በበይነ መረብ ለማስተናገድ ጥረት በተጨማሪም ስለፈተና እርማቱ ውጤት ጥንክርና ገለጻ ተጨማሪ መረጃ ለማግኘት ለጠየቁ የትምህርት ቢሮዎችና ሌሎች ተቋማት ሂደቱንና አሰራሩን በግልጽ በማሳየት ከእርማት ውጤት ጥንክርና ገለጻ ጋር የተገናኘ ከሚጠበቀውና ማስተካከያ ከተደረገበት መጠነኛ ችግር ውጭ ያጋጠመ ጉልህ ችግር አለመኖሩን መግባባት ላይ መድረስ ተችሏል። ይህ እንደተጠበቀ ሆኖ በተለያዩ አካላት ሲነሱ የነበሩ ከፈተና አስተዳደር እና ውጤት ከለጻ ጋር የተገናኙ ችግሮች ተጨባጭነት የሌላቸው መሆኑን ለዚህ ለተከበረው ምክር ቤት በአክብሮት ማረጋል። የተማሪዎቹን ቅሬታ ለትምህርት ሚኒስቴር ማቅረባቸውን ከገለጹት ተቋማት መካከል የኢትዮጵያ የሕዝብ እንባ ጠባቂ ይጠቀሳል። በጉዳዩ ላይ ከትምህርት ሚኒስቴር ጋር ተነጋግረው መግባባት ላይ ደርሰው እንደሆነ የጠየቅናቸው የተቋሙ ዋና እንባ ጠባቂ ዶክተር እንዳለ ሀይሌ ተከታዩን ምላሽ ሰጥተዋል። በዚህ ጉዳይ አልተነጋገርንም። እስካሁን ቅሬታን እየቀረበ ነው። እንግዲህ አሁን ኢንፎርማሊ ያለን መረጃ ምንድን ነው? ተማሪዎች ቅሬታ ላሉበት ዞን ያቀርባሉ። ዞኑ ደግሞ ያጠቃልላል እና ለክልል ያቀርባል። ክልሉ ለብሔራዊ ፈተናዎች ኤጀንሲ ያቀርባል። ከዛም ተማሪዎች እየጠየቁ ነው ያለው ቢያንስ ጥያቄያችን ደርሷል ወይስ አልደረሰ የሚለውን ራሱ ማረጋገጥ አልቻልም የሚል ሀሳብ ነው ያላቸው። በተወካዮች ምክር ቤት አባላትም በተማሪዎች ፈተና ጉዳይ ላይ ጥያቄ የተነሳ ሲሆን በምክር ቤቱ የሰው ሀብት ልማት ስራ ስምሪትና ቴክኖሎጂ ጉዳዮች ቋሚ ኮሚቴ አባል አቶ ፍሬው ተስፋዬ ተከታዩን ጠይቀዋል። የአስራ ሁለተኛ ክፍል ብሔራዊ ፈተና አስተዳደር የእርማት ሂደት ውጤት አገላለጽና የተገልጋዮችን ቅሬታ በአግባቡ ከማስተናገድ አኳያ እርምት የሚያስፈልጋቸውን ጉዳዮች ለይቶ ለማስተካከል ያለው ዝግጁነት ምን ይመስላል? የትምህርት ምዘናና ፈተናዎች አገልግሎት ምክትል ዋና ዳይሬክተር አቶ ተፈሪ ፈይሳ ለጥያቄዎቹ ይህን ምላሽ ሰጥተዋል። ከእርማት ጋር ተያይዘው ምንም አይነት የአስርኪ ስህተት በተለያየ አካላትም ለማየት ለማጣራት ጥረት ተደርጓል። ምንም አይነት የአንስርኪ አገባብ ላይ የተፈጠረ ችግር እንደሌለ ነው የተረጋገጠውና ከዚህ አኳያ ችግሮችን በተለይ በእኛ ደረጃ ማኔጅ ማድረግ የምንችለውን ማስተካከል የምንችለውን ለማስተካከል ጥረት ያደረግንበት ሁኔታ አለን። ቅሬታ አቀባበል ላይ እውነት ለመናገር በኃላፊነት ነው ቅሬታውን የተቀበልነው። ያመለከቱት ተማሪዎች በጣም ብዙ ናቸው። ኦልሞስት ወደ 30 ሺህ የሚጠጉ ናቸው። ስለዚህ እዚህ አካባቢ ላይ ፍጥነት ችግር እንደነበረ አይተናል። ሁለተኛ ደግሞ የተብራራ መልስ መስጠት ልጆቹን በሚያሳምን ሁኔታ ነው። ስለዚህ እዚህ አካባቢ ላይ የነበረውን ክፍተት አርመ እስከ ትላንት እስከ ትላንት ወዲያ ድረስ ልጆች ያለ ገደብ ቅሬታቸው እንዲደርሰን፣ በዛ ልክ እየተሰራ መሆኑንም የተከበረው ምክር ቤት እንድረዳል እንፈልጋለን። ከፈተና ጋር በተያያዘ ዋና ተግዳሮት የሆነው የፈተና ስርቆት መሆኑን የገለጹት የትምህርት ሚኒስትሩ ፕሮፌሰር ብርሃኑ በተለያየ ደረጃ የሚገኙ የመንግስት የስራ ኃላፊዎችም የስርቆቱ ተዋናይ እንደሆኑ አንስተዋል። አንዳንዱ በየክልሉ ያሉ የመንግስት በዞን ሁን በወረዳ በተለያየ ደረጃ ያሉ የመንግስት ባለሟሎች የሚሳተፉበት ይሄ መነሻው ይሄን ፈተና ሰርቆ ለአካባቢው ተወላጆች ወር ለአካባቢው ተፈታኞች በመስጠት አካባቢን እጠቅማለሁ ተብሎ የሚታሰብ የትምህርት ስርዓቱን ከፖለቲካና ከክልላዊነት ጋር ያጣበቀው አካሄዳችን ያመጣው በጣም ትልቅ ችግር ነው። ቁጭ ብላችሁ አስቡት ፎር ሰከንድ ምን ያህል የሞራል እንትን እንደሆነ እዩት አንዴ። የአንድ የትምህርት ስርዓት በዚህ ደረጃ ከታች እስከ ላይ መሰረታዊ ኢንቴግሪቲው ከተበላሸ እንዴ፣ ለምን ይገርመናል አሁን ያለንበት መከራ ውስጥ መኖራችን እንዳገር ያበላሸው እኮ ሁሉን ነገር ነው። ሲቪል ሰርቪሳችንን ያበላሸዋል፣ ፖለቲካችንን ያበላሸዋል። ልጆቻችንን እንዲሰርቁ እያስተማሩ ይሄንን የሚያደርገው አስተማሪው፣ የትምህርት ቤት ዳይሬክተሩ፣ የመንግስት ኃላፊዎች በሆኑበት ሁኔታ ወዴት ነው ምንሄድ ያለ ነው። በቀጣይነት ከፈተና ጋር በተያያዘ ስለሚወሰደው መፍትሄ ደግሞ ይህን ብለዋል። አንዱ ትልቁ ርብርባችን ይሄ ፈተና መስረቅ የሚባል ነገር የሚቆሙበትን መንገድ በተለይ አስራ ሁለተኛ ደረጃ ፈተናን ባለፈው ዓመት የተጀመረው በታብሌት እንዲሰጥ ተብሎ የነበረው በከፍተኛ ደረጃ እየገፋ ነው ያለ ነው። የአቅም ጉዳይ ሆኖብን ብቻ አይቆምንበት። ሌላው ሁሉም ነገር ሁሉም ፕሮሰስ ከጨረስን በኋላ ይሄ የሚጠይቀውን ወደ አንድ ሚሊዮን የሚሆን ታብሌት አገር ውስጥ ለማስገባት ወደ አራት መቶ ስልሳ ሚሊዮን ዶላር ይጠይቃል። እሱ እንኳን ቢያቅተን በዚህ ዓመት እንደማንም የምንችለውን ሞክረን የምንወስደው እርምጃ ግን በየትምህርት ቤቶቹ ፈተና መፈተን ትተን፣ ምናልባት ያስወጣንን ወጪ አውጥተን ከየትምህርት ቤታቸው አምጥተን በየዩኒቨርሲቲ ማዕከላት ውስጥ ፈተናዎቹ እንዲወስዱ ማድረግ ከአስራ ሁለተኛ ክፍል ፈተና ጋር በተያያዘ የእርማት ችግር እንዳለና የዩኒቨርሲቲ መግቢያ ውጤት ከወትሮ ከፍ ማለቱን በመግለጽ በበርካታ ተማሪዎችና ወላጆች ቅሬታዎች መሰማታቸውን እንደቀጠሉ ነው። ይሁን እንጂ ከእርማት ጋር በተያያዘ ጉል ክፍተት አለመኖሩን የሚገልጸው የትምህርት ሚኒስቴር የተፈጠሩ ውስን ያላቸው ችግሮችም መፈታታቸውን አመልክቷል። የዩኒቨርሲቲ መግቢያ ውጤት ከፍ ያለው ደግሞ ከአዲሱ የትምህርት መዋቅር ጋር በተያያዘ የአስረኛ ክፍል አገር አቀፍ ፈተና በመቅረቱ ምክንያት የዘንድሮ የአስራ ሁለተኛ ክፍል ተፈታኞች ቁጥር በሁለት እጥፍ በማደጉና የዩኒቨርሲቲዎችን የመቀበል አቅም ታሳቢ በማድረግ መሆኑን አስታውቋል። ለአሜሪካ ድምጽ ኬኔዲ አባተ አዲስ አበባ። ተለያዩ ዘገባ ደግሞ ወደ ደቡብ አፍሪካ ይወስደናል። ኮቪድ-19 እና ኤች አይቪ ላይ ያተኮረውን የሊንዳ ጊፍተሽን ዘገባ ስመኝሽ ቆየ እንደሚከተለው ታቀርብልናለች። ትኩረታቸውን የሀገሪቱ የመጀመሪያ ወረርሽኝ በሆነው ኤች አይቪ ላይ ለማድረግ እየሞከሩ ነው። በተለይ ከፕሪቶሪያ በስተሰሜን የሚገኘው ሶሹን ጉቬ የተሰኘው ማህበረሰብ ውስጥ ኤች አይቪ በከፍተኛ ሁኔታ እየተሰራጨ መሆኑን ተከትሎ በሕክምናው ዙሪያ የተፈጠረውን ክፍተት ለመሙላት ይህ ተንቀሳቃሽ ክሊኒክ በተለይ ለጉዳት ለተጋለጡ የህብረተሰቡ ክፍሎች ሴቶችና ልጃገረዶች አገልግሎት እየሰጠ ይገኛል። በኤች አይቪ የመያዝ ዕድላቸው በጣም ከፍተኛ ነው። ምክንያቱም መጀመሪያ ወንዶች ኮንዶም መጠቀም አይፈልጉም። ስለዚህ ሴቷ የምትተዳደረው በወንዱ ገቢ ከሆነ ወንዱ ኮንዶም እንዳይጠቀም ልትፈቅድለት ትችላለች። በዛ ላይ አስገድዶ የመድፈርና ያለ እድሜ የመዳር ስጋትም አለባቸው። ሆኖም የኮቪድ ወረርሽኝን ለመቆጣጠር ተጥለው በነበሩ ከቤት ያለመውጣት ክልከላዎች ምክንያት ሰዎችን ማግኘት እጅግ አስቸጋሪ ሆኖ መቆየቱን አሳንዳ ታስረዳለች። ሁሉም ሰው ከቤት ባለመውጣቱ ልንደርስ የምንፈልግባቸውን ማህበረሰብ ለማግኘት አስቸግሮ ነበር። ሁሉም ሰው እቤት ውስጥ ነበር። ሰዎች ስራቸውን እያጡ ነው። በዚህ ምክንያት ወደ ድህነት እያመሩ ነው። ደግሞም ሰዎች እቤት ሲውሉ የግንኙነት መጠን ይጨምራል። በተባበሩት መንግስታት ድርጅት መረጃ መሰረት ኤች አይቪን መዋጋት ከተጀመረ ወዲህ ለመጀመሪያ ጊዜ ለበሽታው የሚደረገው ምርመራና ህክምና በከፍተኛ መጠን ቀንሷል። ይህ ደግሞ የሆነው በኮሮና ቫይረስ ወረርሽኝ ምክንያት ነው። ይህ ማለት ሰዎች ሳያውቁ በሽታውን ሊያስፋፉ የሚችሉበት እድል ከፍተኛ ነው። በእርግጥ የጤና ባለሙያዎች እንደሚሉት የኤችአይቪ ቫይረስ በምን ያክል ፍጥነት እየጨመረ እንዳለ ለማወቅ ጊዜው ገና ነው። ሆኖም በአስራዎቹ ዕድሜ ያሉ ልጃገረዶች እርግዝና፣ ጾታዊ ጥቃትና ከትምህርት ቤት የሚያቋርጡ ተማሪዎች ቁጥር መጨመር ሁኔታው አሳሳቢ እንዲሆን አድርጎታል። በኮቪድ ምክንያት ኤች አይ ቪ እየጨመረ ነው የሚል ፍርሃት አለኝ። በእርግጥ የድህነት መጠን መጨመሩና እንደ ስራ አጥነት ያሉ ሁኔታዎች በኮቪድ ምክንያት እያሻቀቡ መሄዳቸው ያሳስበኛል። ኮቪድ በብዙ መልኩ ህይወታችን ላይ ተጽዕኖ አድርሷል። ይህ ሁኔታ ታዲያ ለአመታት መሻሻል የታየበትን ሁኔታ ወደ ኋላ ሊመልሰውና የሰውንም ህይወት ሊያጠፋ እንደሚችል ኤች አይ ቪ ኤድስን የሚከታተለው የተባበሩት መንግስታት ድርጅት ተቋም ዳይሬክተር ኤቫ ኪዋንጎ ያስረዳሉ። የተባበሩት መንግስታት የኤድስ ተቋም በሚቀጥሉት አስርት ዓመታት ውስጥ በኤድስ ምክንያት ሰባት ነጥብ ሰባት ሚሊዮን ሰዎች ሊሞቱ እንደሚችሉና ከእነዚህ ውስጥም አራት ነጥብ ሰባት ሚሊዮኑ በአፍሪካ ሊሆኑ እንደሚችሉ ተንብዮአል። ሆኖም አስፈላጊውን መዋለ ነዋይ ማፍሰስና እንደ አውሮፓውያን አቆጣጠር በ2025 ዓ.ም ልንደርስበት ካቀድነው ግብ ከደረስን ቢያንስ 2.7 ሚሊዮን ሰዎችን ህይወት ማዳን እንችላለን። ኤቫ ኩያንጎ እንደሚሉት ኮቪድ-19 ወረርሽኝ በዓለም ኢኮኖሚ ላይ ከፍተኛ ተጽዕኖ ቢያሳድርም እንደ ዓለም አቀፍ ፈንድ የመሳሰሉ ዓለም አቀፍ ተቋማት ትኩረት ሊደረግባቸው የሚገቡ ማህበረሰቦችን ለመድረስ ለኤችአይቪ ድጋፍ እያደረጉ ነው። ደቡብ አፍሪካ ከፍተኛ ጥረት እያደረገች ነው። ማህበረሰቡም ጽናት አለው። በርካታ እንቅስቃሴዎች ሲፋጠኑ እያየን ነው ኪዋንጎ አክለው፣ ቀደም ሲል የነበሩ ጥረቶችን እንደገና በማንቀሳቀስ ኤችአይቪ ኤድስ ነበር የሚባል በሽታ እንዲሆን ማድረግ ይቻላል። ከዚሁ ከኤችአይቪ ጋር በተያያዘ ቦትስዋና ከእናት ወደ ልጅ የሚተላለፍ የኤችአይቪ ቫይረስን በመከላከሉ ረገድ ድል አስመዝግባለች ይለናል ተከታዩ ዘገባ። ከደቡብ አፍሪካዊቷ ሀገር ከወደ ቦትስዋና ከእናት ወደ ልጅ የሚተላለፍ ኤች አይ ቪን በተመለከተ ሰናይ ዜና ተሰምቷል። የዓለም የጤና ድርጅት ለሀገሪቱ ከእናት ወደ ልጅ የሚተላለፍ ኤች አይቪን በማጥፋት ከአምስት በመቶ ያነሰ ማድረስ ለቻሉ ሀገራት የሚሰጠውን የብር ሜዳሊያ ሸልሟታል። ሀገሪቱ ከሀያ በመቶ በላይ የሚሆኑ ነብሰ ጡር ሴቶቿ በኤች አይቪ የተያዙባትና ከፍተኛ የሆነ የቫይረሱ ጫና ያለባት ናት። የዩናይትድ ስቴትስ የበሽታ መከላከያ ና መቆጣጠሪያ ተቋም ሲዲሲ ቦትስዋና ከሰሃራ በስተደቡብ ካሉ ሀገራት ከፍተኛ ቁጥር ያላቸው የኤች አይቪ ቫይረስ ተጠቂ የሆኑ እናቶች ያሉባት ሀገር ናት ይላል። ይሁን እንጂ ከእናት ወደ ልጅ የሚተላለፈው የኤች አይቪ ቫይረስ መጠን እንደ አውሮፓያን አቆጣጠር ከ1999 ዓ ም እስከ 2020 ባለው 20 ዓመት ጊዜ ውስጥ ከ40 በመቶ ወደ 1.9 ወርዷል። ታዛቢዎች ይህን መሰል ትልቅ ስኬት ሊመዘገብ የቻለው በሕዝብና በግል ትብብሮች ነው ይላሉ። ጆን ደሞቲ ብሮስተል ማየርስ የተሰኘ ተቋም ፕሬዝዳንት ናቸው። ልጆችን እጅግ ውጤታማ በሆነ መልኩ ማከም እንደምንችል ማሳየት አለብን። የጤና ስርዓቱን ማሻሻላችን ለማሳየትም ከመንግስት ጋር ከተለያዩ ተቋማት ጋር ከማህበረሰብ ተኮር የእምነት ድርጅቶችና የትምህርት ተቋማት ጋር በትብብር መስራት ነበረብን። የዓለም የጤና ድርጅት መረጃ ሂዩማን ኢሚኖ ዲፊሽንሲ ቫይረስ ኤች አይቪ ኤድስ እስካሁን ድረስ 36 ሚሊዮን ሰዎችን አጥቅቷል ይላል። እንደ አውሮፓውያን አቆጣጠር በ2020 የተደረገ ከኤች አይቪ ቫይረስ ጋር የሚኖሩና የዕድሜ ማራዘሚያን መድኃኒት የማይጠቀሙ ሴቶች ውስጥ ከ15 እስከ 45 በመቶ የሚሆኑት በእርግዝና በወሊድ አሊያም በጡት ማጥባት ወቅት ወደ ልጆቻቸው ቫይረሱን እንደሚያስተላልፉም ያሳያል። አብዛኛውን ጊዜም ቫይረሱ የሚተላለፈው ታዳጊና አዋቂ ሴቶች ተገቢውን ምርመራ ባለማግኘታቸውና በእርግዝናም ሆነ በወሊድ ወቅት የቫይረሱን ስርጭት ለመከላከል ሕክምና ባለማድረጋቸው የተነሳ ነው። ይህን ሁሉ በማድረግና ከእናት ወደ ልጅ ያለውን የቫይረሱን ስርጭት በመቆጣጠሩ ረገድ ታዲያ ቦትስዋና አሁን ላይ የተሳካላትና ምሳሌ መሆን የምትችል ሀገር ሆናለች። አድማጭ ተመልካቾቻችን ከእኛ ጋር ስለነበራችሁ ቆይታ እያመሰገንን በዚህ በጀመር ነው ሙዚቃ እንሰናበታችኋለን ኤደን ገረመው መሰናዶውን በመምራት ንጉሱ ታምሬ በምስልና ድምፅ ምህንድስናው ከመላው የአሜሪካ ድምፅ ዘጋቢዎችና የስቱዲዮ ባለሙያዎች ጋር ደህና ደሩ